ዮሐንስ፣ የኢህአዴግ አስረኛው ድርጅታዊ ጉባኤ ዛሬ ተጀምሯል። አንተም እንግዲህ ከአዲስ አበባ ተጉዘህ መቀሌ ገብተሃል። ዛሬ ስለተከናወነው እስቲ ባጭሩ ያገኘኸውን ወይም የሰማኸውን አካፍለን። እንግዲህ ለአራት ቀን የሚቆይ ጉባኤ ነው። በመክፈቻ ስነስርዓት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የኢህአዴግ ሊቀመንበር ነበረ ንግግር ያደረጉት። ጉባኤው ባለፉት ሂደቶች የነበሩትን ደካማና ጠንካራ ጎኖች የሚገመገሙበት እንደሆነ አስምረውበታል። በተለይ ደግሞ ልማት፣ በመልካም አስተዳደር፣ በዲሞክራሲ ያሉ እንቅስቃሴዎች ምን እንደሚመስሉ በዝርዝር ገምግሞ ዘጠነኛ ጉባኤ ያስተላለፋቸው ውሳኔዎች ነበ የነበሩ እነዛ ውሳኔዎች ተፈጻሚነታቸው በጥልቀት እንደሚገመገም ከዛ ውጭ ደግሞ የቀጣዩ አምስት ዓመት መርሃ ግብር የተነደፈበት እና የሚጀመርበት ጊዜም ስለሆነ የዛም የቀጣዩ ሂደት አቅጣጫዎች የሚያይበት ጉባኤ እንደሚሆን ተናግረዋል። ከስኬቶች ተምሮ ለከማ ጎኖችንም በመመርመር በተለይ አጽንዖት የሰጡት የመልካም አስተዳደር የሚታዩ ችግሮች ነቅሶ አውጥቶ መፍትሔ አቅጣጫዎችን እንደሚያስቀምጥ ነበረ የተናገሩት። ከዛ ውጭ ደግሞ የኢህአዴግ አጋር ድርጅቶች እነሱም የጉባኤው ታምኘት መግለጫ አካሂደዋል። ከዚህ ውጭ ደግሞ የሩዋንዳ፣ የደቡብ ሱዳን፣ የቻይናን ጨምሮ የተለያዩ ሀገራት ወዳጅ ፓርቲዎች ለኢህአዴግ ያላቸውን አጋርነት የገለጹበት ንግግር አድርገዋል። ሸዋ እንግዲህ ዮሐንስ፣ እንደሚታወቀው ኢህአዴግ ዘጠኝ ጉባኤዎችን አካሂዷል። ዘንድሮ ከሚካሄደው ጉባኤ የተለየ ነገር ይጠበቃል ወይ? የተለየ የሚያደርገው ከመክፈቻ ንግግር በኋላ ሁሉም በቡድን በቡድን ተከፋፍለው በሚቀርበው ሪፖርት ውይይት እያካሄዱ ነው ያለውት ነገ ደግሞ በጋራ ተሰብስበው የሚወያዩበት ነው የሚሆነው እና ልዩ የሚያደርገው ተብሎ የተገለጸው ምንድን ነው ያው ኢህአዴግ በምርጫ እንዳሸነፈ ይታወቃል እና መንግስት መስርቶ የሚቀጥለው አምስት አመት ያዘጋጀውን እቅድ ከህዝቡ ጋር የተለያዩ ውይይቶች ሲካሄዱ ነበረ ያን ደካማና ጠንካራ ጎኑን አይቶ አጽድቆት ተግባራዊ ሊያደርግ የሚዘጋጅበት በመሆኑ መሆኑ ነው። ልዩ የሚያደርገውን ተብሎ የተገለጸው። ጉባኤው መቼ ነው የሚጠናቀቀው? ዮሐንስ ጉባኤው ለአራት ቀናት ነው የሚካሄደው። ያው ሰኞ መሆኑ ነው የሚጠቃለለው። ሲጠቃለል ያው ወደ ኢህአዴግ የሚወከሉ ከየድርጅቱ አንድ ሺህ በድምፅ አምስት መቶ ደግሞ ያለ ድምፅ እየተሳተፉ ነው ያሉት። በመጨረሻ ጉባኤው እስከ አስራ አንደኛ ጉባኤ ድርጅቱን የሚመሩ ሊቀመንበር እና ምክትል ሊቀመንበር በመምረጥ ጠቃልላል ተብሎ ነው የሚገመተው። ወይም የወጣው ፕሮግራም እንደዛ ነው። ዮሐንስ ገብረ እግዚአብሔር ከመቀሌ በጣም አመሰግናለሁ። እኔም አመሰግናለሁ። ሲዋ